የስ ኦር ኖ አሜሪካ በሄዳችሁበት ጊዜ ዋሽንግተንን አያችሁት አዎ አየ ነው የለም አላየ ነውም ከበደ በሚማርበት ጊዜ ይሰራ ነበር አዎ ይሠራ ነበር የለም፣ አይሰራም ነበር። ሴትየዋ እዚህ በመጣችበት ጊዜ ልጇ ቤት አረፈች? አዎ ልጇ ቤት አረፈች። የለም፣ ልጇ ቤት አላረፈችም። ደብዳቤውን በጻፍበት ጊዜ አብረው ነበርህ? አዎ አብሬው ነበርሁ። የለም አብሬው አልነበርሁም። ባለፈው ሳምንት አባትና እናትህን አየህ? አዎ አየሁ። የለም አላየሁም። በሚመጣው ማክሰኞ አብረህን ወደ ኒውዮርክ መሄድ ትፈልጋለህ? አዎ እፈልጋለሁ። የለም፣ አልፈልግም። በሚ መጣው ታህሳስ አማርኛ ለማስተማር ይፈልጋል? አዎ ይፈልጋል። የለም፣ አይፈልግም። አስተማሪዋ አሜሪካዊት ናት? አዎ አሜሪካዊት ናት። የለም፣ አሜሪካዊት አይደለችም። በሚመጣ ወር ሴትዮዋን ታመጧት አላችሁ? አዎ እናመጣታለን። የለም አናመጣትም። ሴትዮዋ መጣች? አዎ መጣች። የለም አልመጣችም። ስራቸውን በሚሰሩበት ጊዜ ወደ ቤታቸው ትሄዳለህ? አዎ እሄዳለሁ። የለም አልሄድም። ባለፈው ቅዳሜ ወደ ሱቅ ሄዳችሁ ነበር? አዎ ሄደን ነበር። የለም አልሄድንም። የውጭ ጉዳይ ሚኒስትሩ ወደ እናንተ አገር ይመጣል? አዎ ይመጣሉ። የለም አይመጡም። ስራህን ከአምስት ሰዓት በፊት ብትጨርስ ወደ ቤትህ አብረን እንሄዳለን? አዎ እንሄዳለን። የለም አንሄድም። እያንዳንዱ ሰው ሶስት ሶስት ብር በየወሩ ቢከፍል በጣም ጥሩ ነው? አዎ ጥሩ ነው። የለም ጥሩ አይደለም። ጋዜጣውን ከእንግሊዝኛ ወደ አማርኛ ቢተረጉሙት በጣም ጥሩ ነው? አዎ በጣም ጥሩ ነው። የለም ጥሩ አይደለም። ልጃገረዳ ወደ ትምህርት ቤት ለመሄድ ብትፈልግ መሄድ ትችላለች? አዎ መሄድ ትችላለች። የለም መሄድ አትችልም። ሁለት የመኪና ጎማዎች ቢኖሩህ አንዱን መውሰድ እችላለሁ? አዎ ይችላሉ። የለም አይችሉም። የሁለት ብር ቤንዚን መኪና ውስጥ ቢጨምሩለት ዋሽንግተን ያደርሰዋል? አዎ ያደርሰዋል። የለም አያደርሰውም። በሚመጣው እሁድ ወደ ሲኒማ ቤት ትሄዳላችሁ? አዎ እንሄዳለን። የለም አንሄድም። ወንበሯን ወሰደችው? አዎ ወሰደችው! የለም አልወሰደችውም። ደብዳቤውን በሚያነቡበት ጊዜ አንተ ቡና ትጠጣ ነበር? አዎ ጠጣ ነበር። የለም አልጠጣም ነበር። የቤቱን ኪራይ በከፈለ ጊዜ ቦርሳውን ትሰጡታላችሁ? አዎ እንሰጠዋለን። የለም አንሰጠውም። አንተ ቤት በሚመጣ ቁጥር ምሳውን ይበላል? አዎ ይበላል። የለም አይበላም። አማርኛ በማንበቡ ብዙ አዲስ ቃሎች አወቀ? አዎ፣ ብዙ ቃሎች አወቀ። የለም፣ ብዙ ቃሎች አላወቀም። ስራ በሚሰራበት ቁጥር ብዙ ገንዘብ ያገኛል። አዎ፣ ያገኛል። የለም፣ አያገኝም። በወንበሩ ላይ በሚቀመጥበት ጊዜ መጽሐፍ ያነባል። አዎ ያነባል። የለም አያነብም። ለሆቴሉ ባለቤት ብዙ ገንዘብ በመክፈሉ በጣም ጥሩ ክፍል አገኘ። አዎ አገኘ። የለም አላገኘም። እዳ ባለበት ቁጥር ቶሎ ይከፍላል። አዎ ቶሎ ይከፍላል። የለም፣ አይከፍልም። እዳውን በመክፈሉ ምክንያት ደስ አለው? አዎ፣ ደስ አለው። የለም፣ ደስ አላለውም። በሰዓቱ በመድረስች ደስ አለሽ? አዎ፣ ደስ አለኝ። የለም፣ ደስ አላለኝም። እንቃችሁን ሌባ ወሰደባችሁ? አዎ ወሰደብን። የለም አልወሰደብንም። አንድ ባርኔጣና አንድ ሸሚዝ ብታመጣልህ ደስ ይልሃል? አዎ ደስ ይለኛል። የለም ደስ አይለኝም። ለእርሳሱ ሶስት ሳንቲም ቢሰጣት መልካም ነው። አዎ መልካም ነው። የለም መልካም አይደለም። ሰማያዊ መኪናውን ሊወስድበት ይፈልጋል። አዎ ይፈልጋል። የለም አይፈልግም። ጫማቸውን ሸጠባቸው። አዎ ሸጠባቸው። የለም አልሸጠባቸውም። በመኪና ውስጥ ዘይት ጨመረ። አዎ ጨመረ። የለም አልጨመረም። ከበደ የመኪናው ጎማ ፈነዳበት። አዎ ፈነዳበት። የለም አልፈነዳበትም። አህያቸውን አለሙ ወሰደባቸው? አዎ ወሰደባቸው። የለም አልወሰደባቸውም። አለሙ የከበደን ዘይት ጨረሰበት? አዎ ጨረሰበት። የለም አልጨረሰበትም። አስር ሳንቲም ብትሰጥህ ቡና ትጠጣለህ? አዎ፣ ጠጣለሁ። የለም፣ አልጠጣም። ወደ ሱቅ ብትሄድ ከረባት ትገዛልሃለች? አዎ፣ ትገዛልኛለች። የለም፣ አትገዛልኝም። ቁርስ ከኛ ጋር ቢበሉ መልካም ይመስልሻል? አዎ፣ ይመስለኛል። የለም፣ አይመስለኝም። አቶ ዮሐንስ ኪሱን ይዳብሳል። አዎ፣ ይዳብሳል። የለም፣ አይዳብስም። መጽሐፉን ከአማርኛ ወደ እንግሊዝኛ ቢተረጉም ብዙ ገንዘብ ማግኘት ይችላል። አዎ፣ ብዙ ገንዘብ ማግኘት ይችላል። የለም፣ ብዙ ገንዘብ ማግኘት አይችልም። ሶስት ሰዎች በመንገዱ ላይ ብታ ትጠራቸዋለህ? አዎ እጠራቸዋለሁ። የለም፣ አልጠራቸውም። ፀሐይ ብትወጣ ወደ ከተማ ትሄዳለህ? አዎ እሄዳለሁ። የለም አልሄድም። ደንበኛህ ብትሆን አረንጓዴውን ጫማት ሰጣታለህ? አዎ ሰጣታለሁ። የለም አልሰጣትም። የቤት ኪራይ ቅናሽ ብታደርግላችሁ በቤቱ ውስጥ ይቆዩበት ይመስልሃል? አዎ፣ ይመስለኛል። የለም አይመስለኝም። መከራ ስላገኘህ ታዝናለህ? አዎ፣ አዝናለሁ። የለም አላዝንም። ኮከብ ስለ ወጣች ደስ አለህ? አዎ፣ ደስ አለኝ። የለም፣ ደስ አላለኝም። ፈተና ስላለፋችሁ ወደ አዲስ አበባ መሄድ ትፈልጋላችሁ? አዎ፣ እንፈልጋለን። የለም፣ አንፈልግም። አያታችን ስለ ሞተብን ወደ አዲስ ከተማ አብረህን ትሄዳለህ? አዎ፣ እሄዳለሁ። የለም፣ አልሄድም። ባርኔጣ እና ሸሚዝ ለመግዛት ስለምትፈልግ በዚህ አውቶቡስ ወደ ከተማ ትሄዳለህ? አዎ እሄዳለሁ። የለም አልሄድም። ስለ ውጭ ጉዳይ ሚኒስትሩ እዚህ መምጣት ብዙ ታውቃለህ? አዎ አውቃለሁ። የለም አላውቅም። አልማዝ ስልክ ስለምት ስለምትደውል አንተም ትደውላለህ አዎ፣ ደውላለሁ። የለም፣ አልደውልም። አባታችሁ መጥተው ስለ ጠየቋችሁ ደስ አላችሁ? አዎ፣ ደስ አለን። የለም፣ ደስ አላለንም። ስንቅ ስላገኘች እዚህ ትቆያለች? አዎ፣ ትቆያለች የለም፣ አትቆይም። አባትህ ገንዘብ ስላገኘ ደስ አለህ? አዎ ደስ አለኝ። የለም፣ ደስ አላለኝም። ስለ ወንድሙ ተናገረ? አዎ ተናገረ። የለም፣ አልተናገረም። ጥያቄውን መለሰ። አዎ መለሰ። የለም አልመለሰም። ብዙ ስለ ሰራች ራሷን አመማት። አዎ አመማት። የለም አላመማትም።